ከማህበረሰብ ለማህበረሰብ መጋቢ ሄኖክ አለማየው በሜልበርን የሃውስ ኦፍ ጎድ አገልጋይ፣ እኔ ማነኝ የሚለውን መጽሐፍ ወደ 259 ገጽ አለው። በአራት ምዕራፎች ተከፋፍሏል። እያንዳንዱን ምዕራፍ ማንነት ላይ የተነተኑበት አካሄዶች አሉ። ኢትዮጵያ በብዙ አንጻር ስንመለከት በአንጻራዊነት ስንመለከት በባህል፣ በሃይማኖት፣ በቋንቋ ጥንታዊነት ያላት ዝንቅ የሚባል ባህል ሃይማኖት ያለባት አገር ነች የምናየው ነገር ግን ሃይማኖተኛ ወይም ባህል ያለው ህዝብ አብሮ ተሳስቦ ኖረ ወይም የኖረ የሚኖር ህዝብ የሚያደርገውን ነገር አይደለም፣ እያየ ያለ ነው። የማንነት ጥያቄዎች በጣም ጎልተው የሚታዩበት ሁኔታ ነው። ጥያቄዎችም አሉ። ሁለተኛ ደግሞ ሰዎች በማንነታቸውም ተለይተው የሚወጡበት ተጠቃሚ የሚሆኑበት ወይም ደግሞ ተጎጂ የሚሆኑበት ሁኔታ ላይ ያለው በዛች እንግዲህ የሃይማኖት የባህል፣ የቋንቋ ሀብታም በምትባል ሀገር ላይ ማለት ነው። ያ አይነት ሁኔታ ደግሞ በዓለም ዙሪያ ያለውን ህብረተሰብ እየጎዳ ይገኛል እና እርሶ ያነሱት ርዕሰ ጉዳይ እኔ ማነኝ ማንነት፣ ክርስቲያናዊ ማንነት፣ ሰብአዊ ማንነት፣ የተለያየ አይነት ማንነቶች ያልተመለሱ የመጣያ መንስኤዎች ናቸው እና ይህንንስ እንዴት ያስታርቁታል? የእርሶስ መጽሐፍ መጽሐፍ ሊያስተላልፉ የሚፈልገው መልእክት ምንድን ነው? በሂደት ነገሮች እንደተበላሹ በሂደት ነገሮች ሊመለሱ ይችላሉ። እና የኔ መጽሐፍ ምን ያስተላልፋል ብለው ያስባሉ? በጣም ጥሩ ጥያቄ ነው። እንግዲህ ያ ነገር ነው። እኔ ራሴ ይህንን ሀሳብ በዚህ በማነት መነጽር ውስጥ ማየት ስጀምር ብዙ ነገሮች የቱ ጋር እንደተበላሹ እዚሁ መጽሐፍ ላይ ነገርን ከስሮ የሚል ምዕራፍ አለ። እንግሊዝኛው ዴሊንግ ዘሩት ከሩቱ ጋር ዴል ማድረግ እና ብዙ ጊዜ ያሉትን ችግሮች ምድር ላይ አለም ልትፈታ የምትንቀሳቀስበት መንገድ ከስሩ ጋር አይደለም፣ ከቅርንጫፉ ጋር ነው። መጽሐፍ ቅዱስ ይላል መሰለሽ ሲዩ በጣም የሚገርም ቃል አለ። ዛፍ ቢቆረጥ ስሩን በመሬት ውስጥ ቢያረጅ፣ ቢበሰብስ፣ ነገር ግን ከውሃ ሽታ የተነሳ እንደገና ያቆጠቁጣል ይላል። ለምን ሲባል ተቆርጧል፣ ነገር ግን ግንዱና ስሩ መሬት ውስጥ ስላለ ከውሃ ሽታ የተነሳ እንደገና ያቆጠቁጣልና፣ እዚህ ነገርን ከስሩ የሚለው ምዕራፍ ውስጥ ይሄን ነገር ነው ማለት የአንዳንድ ነገር ችግራቸው ስሩ ምንድን ነው የሚለው ነገር ጋር ሄደች ስትመለከች እግዚአብሔር ድል ያደረገው የሰው ልጅ ችግር ከስሩ ጋር ነው በቃ ማለት ከዛ ከወደቀው አሳሰብና ማነት ጋር ድል ያደረገው እና አዲስ የሆነ ማነት ለሰው ልጅ ሰጠ ያ ነው ትልቅ ፈውስ የሚያመጣ ብዬ መስ አሁን ለምሳሌ በሀገር ደረጃ ውሰድለች አንድ ሰው በጣም ብሔሩን እንዲያውቅ ተብሎ በበዓል ተከብሮ የብሔር ብሔረሰቦች ቀን ተብሎ ስትመለከች ጥሩ ይመስላል ግን ፍሬውን ስትመለከች ሰው ሌላ ወገኑን እንደ ማንኛውም ወንድሙ ቤተሰቡ የሀገሩ ልጅ የሚያውቅበት ዘመን እና ይሄ ማው ከጀመረ በኋላ ምን መጣ የሚለው ነገር በጣም በግልጥ ምድራችን ላይ አይተ ነው። እርስ በርስ አንዱ አንዱን የሚበድልበት የሆነ ቦታ ሲያገኝ ያኛው ዘር የኛው ዘር እንትን የሚያደርግበት ጠላቸው እየበዛ እየበዛ እየበዛ ሄደው በጣም ስናነቀው፣ በዘሩ ስናነቀው ማለት ነው። ይሄ ነው ዘር በዛ ነገር ላይ ደግሞ የዘሩን የበላይነት ወይ ደግሞ የበታችነት ተጎድተሃል፣ ተበድለሃል፣ ይሄ ደርስብሃል ሲባል ከዛ ከዛኛው ዘርጋ ደግሞ በቃ ያን ለመበቀል ያለፈ ነገር አንስቶ የምናያቸው እነዚህ ሁሉ ነገሮች እዛ ላይ ያለው የማንነት ቀውስ ነው ብዬ ስለዚህ ያንን ነገር ነው ማለት አሁን ሰዎች እንደገና ያዩት። ውጤቱ እየከፋ እየከፋ ሲሄድ ይሄን ነገር ለማጥፋት በብዙ መንገድ ትልቅ ነገር እየተደረገ ያለ ሆነ ማለት ነው እና እነዚህ ነገሮች ለሰው ልጅ መፍትሄ አይደለም። እዚህም ድረስ መጥቷል። እኔ በራሴ ቤት ልንገርሽ እንግዲህ ልጆች እዚህ ተወለዱ፣ ምንም ማያውቁ ማለት ነው። አገራችን ላይ ያኔ በተፈጠረው የፖለቲካ ችግር፣ ጦርነቱ፣ ምን አበሻ ከሆኑ ጓደኞቻቸው ጋር ኮንሽስ ሆነ፣ በቃ ልዩነቶቹን ማየት ጀመሩ ከዛ ጠይቅ በቃ እኛ ምንድነ አንተ ምንድነው? እኔን ዘሬን ይጠይቁኛል። ሚስቴን ይጠይቋታል። እና ከዛ በፊት በነበሩ እንትኖች የሚያውቋቸውን ነገሮች ማንሳት ጀምሩ። እና ትንሽ ዋለጅ እንግዲህ 11 አመቷ ነው። ምናለች አንድ ቀን መጣ ዳድ፣ እኔ እኮ 25 ፐርሰንት አማራ፣ 25 ፐርሰንት ኦሮሞ፣ 25 ፐርሰንት ትግሬ፣ 25 ፐርሰንት ደግሞ ወላይታ እታለኛለች። አይ በማም እንደዚህ፣ በአባቷ እንደዚህ፣ አንተ ደግሞ በአባትህ እንደዚህ፣ በእናትህ እንደዚህ ብላ ዘሩን ቆጥራ መጣችና እና ነገርኳት፣ ይሄ ኮምፕሊት ሊ ሮንግ የሆነ ነገር ነው። እንዲህ አይነት አስተሳሰብ ማሰብ የለብሽም ብዬ በዛ ነገር ላይ ያለውን ነገር ለማስተማር ሞከርኩኝ ማለት ነው። እና ያንን ደጋግመኔም ባለቤቴም ፈጽሞ በእንደዚ አይነት ነገር ላይ ይሄ ይሄ የሚለውን ነገር አናምንበትም። የምናስተምረው ሰው ራሱ በእግዚአብሔር ወገንነት፣ በእግዚአብሔር ልጅነት፣ በሰው ፍጥሩነት እንድንቀባበል እንድንተዋወቅ እንጂ በሆነ ዘራችን ተቀባብለን ሌላውን ዘር እንድንጠላ ሌላውን ዘር እንድንቀበል አይደለም እና እዚኛው ነገር ላይ ይሄ ደግሞ እውነት አ በእውነት ሳድግ እንደዚ አይነቱ ነገር አላቅም። ቤተክርስቲያንም እዛም ሀገር እያለው ማምን ይሁን እና ኮንሽስ ሰው ኮንሽስ የሆነ ከተወሰነ ጊዜ በኋላ ያ ደግሞ ምን አመጣ? በዘር መተዋወቅ እርስ በርስ ጥላቻን ያመጣው በጣም መጥፎ ነገር፣ ይሄ ደግሞ እዚህ መተን ማለት ነው። በጣም እንደምታየው መከፋፈል፣ አንድ የሆነው የአንድ ሀገር ህዝብ፣ በዛ ራሱ ስታየው በጣም የሚያሳዝን ነገር በዘር እኔ ዘር እንዲ ነው የሚያስመካ አይደለም እሱ። ትልቁ ወገን ነው። የሚገርመች ክርስቶስ ከመጣ በኋላ አንዱ ምንድን ነው የሚለው እናንተ ከጨለማ ወደሚደነቅ ብርሃን የተጠራችሁ ቅዱስ ሕዝብ ለርስቱ የተለየ ወገና ቀድሞ ወገን አልነበራችሁም። አሁን ግን የእግዚአብሔር ወገን እንደገና ወገን አደረገ። ስለዚህ እኔ አሁን አሁን ወገንነቴን የማውቀው የእግዚአብሔር ወገን እህቴ፣ ወንድሜም የእግዚአብሔር ወገን እንደሆነ ክርስቶስ የከፈለው ዋጋ የነበረውን የጥል ግድግዳ አፍርሶ እንደገና አንድ ወገን አደረገ። ስለዚህ ለሚሰሙኝ አድማጮች ሁሉም መነግረው ምንድን ነው የትኛውም ዘር ውስጥ ሆኑ አንድ ወገን ነን። እግዚአብሔር ያንን ነው የጥል ግድግዳውን ሊያፈርስ ክርስቶስን በምድር ላይ ልኮ ያን መጥፎ የሆነው ነገር ሽሮልናል። እንደገና አንስተን በዛ ነገር ውስጥ ራሳችን ማወቅ የለብንም። የከበረ ማነት ተሰጥቶናል። የእግዚአብሔር ልጅነት የሚባል አለ። በሱ ነው ራሳችን ላቅ የሚገባውና፣ ይሄ የዘር የወገን እነዚህ ነገሮች ሁሉ የመጡት ከማነት ጋር ያለ ችግሮች ናቸው። እና ያን ማነት ስናውቅ ትክክለኛ ማነት ከዚህ በሽታ እኔ በሽታ ነው የምለው ከዚህ በሽታ እንፈወሳለን። እና ሁሉንም ዘር በኩልናው ቀለም ቅድም እንዳልኩሽ ይሄ ኢትዮጵያ የመጣ ከነሳኦል ዘመን ከነጌዲዮን ዘመን ጀምሮ ይሄ አናሳ ትንሹ ዘር፣ እኔ የማጥሬ ነገር እኔ የቢኒያም ወገን ትንሹ ከዚህ ነ እንዴት ለዚህ ይበቃለው? ያ ነገር ስለነበረ ማለት ነው። ያ ውድቀት ያመጣው የሰው ልጅ የተብላሸ ማነት ያመጣው ውጤት ነው። እሱን ደግሞ ክርስቶስ መጥቶ ቀይሮታል። እሱን ነው እንግዲህ በዛ ነገር። ሌላው እንግዲህ እዚህ ሀገርም ላሉ ለልጆቻችንም ትልቁን የሚለው ምንድን ነው ይሄን ነገር ማሳወቅ እኔ አሁን ልጆቻችን እዚህ ሀገር ተወልደው ቢያድጉም በከለራቸው ግን ብዙ ነገር ያጋጥማቸዋል ብዙ ነገር ውስጥ ያልፋሉ። እና የምነግረው ለልጅ የምነግረው ምንድን ነው? አንተ መልክ አይደለም አንተ በክርስቶስ እንደዚህ ነህ። ማንነት የእግዚአብሔር መልክ ነው። ራስን በዛ ካወቅ የትኛውም በሰዎች የሚሉ ነገር አፌክት አያደረግም። ይሄ ምንድን ነው መሰለች? ክርስቶስ ነው ምሳሌያችን እዚህ ምድር ሲመጣ በጣም ዳውን ሊያደርጉት ሞክረዋል። አንተ አባትህን ከእከሌ አይደለ ሰፈርህ እንደዚህ አደለ፣ አንተ እኮ አጋንንት አለብህ ብለውታል። ፈሪሳውያን ብዙ ነገር ብለውታል። ግን እሱ የሆነውን ስላወቀ ሚሽኑን በኮንፊደንስ አሸንፎ ሄደዋልና፣ ለልጆቻችንም ልንነግር የሚገባው ራሳቸውን በዛ ገድ እንዳይገዱ በከለራቸው፣ በዘራቸው፣ በቋንቋቸው እነሱ የከበረ እግዚአብሔር ድንቅ ፍጥሩ እንደሆኑ በየትኛውም ነገር ቢያደርገው እግዚአብሔር አምላክ ከነሱ ጋር እንደሆነ እንዲያውቁ ራሳቸው በእግዚአብሔር፣ በሃይማኖት፣ በመንፈሳዊ ነገር ካሳደግናቸው የትኛውም ቦታ ላይ ድፍረት ያላቸው ራሳቸውን በመልካቸው፣ በከለራቸው የሚያውቁ ሳይሆን ራሳቸውን በእግዚአብሔር በተፈጠሩበት ድንቅ ማነታቸው እንዲያውቁ ልጆቻችንን መንገድ በጣም በብዙ ኤሪያ ላይ ነፃ እንዲወጡ ያደርጋቸዋልና ይሄ በጣም አስፈላጊ ነገር ነው። ምክንያቱም እስፔሻሊ ለእኛ ልጆች እዚህ ሀገር ተወልዶ ላደጉ ብዙ አይነት ነገር አለባቸው፣ በትምህርት ቤት ካለው ማህበረሰብ ጋር እንትን ለማለትና፣ ይሄን ሲያውቁ ግን በኮንፊደንስ ይነሳሉ። ሰው መጀመሪያ እኔ ራሴን ስቀበል ነው ሰው የሚቀበለኝ። እኔ ራሴን እንዳውን የማደርገው ከሆነ ሰውም እንደዛ እንዳውን የሚያደርገኝ እና ራስን ስንቀበል አካባቢ ሁኔታ ይቀበለናል። እና እግዚአብሔር ከነሱ ጋር እንዳለ ድንቅ ሆኖ እንደተፈጠሩ ይሄን ለልጆቻችን ማስተማርና ይሄ የዘር በሽተኛ ላይ ያለው በሽታ እነሱ ላይ እንዳይመጣ ሰውን የሚያዩበት ነገር ማስተማር ለልጆቻችን ትልቅ ፈውስ ያመጣና እንዳለችው ትልቅ ተግዳሮት ሆኖበት እንደ ኢትዮጵያዊ እንዳበሻ ማህበረሰብ በጣም በአንድነት እንዳንቁም ያደረገ ምንድነው ይሄ የማንነት ቀውስ ነው ብዬ አስባለሁ። እሱ ላይ ከተፈወስን እርስ በርሳችን በእግዚአብሔር ልጅነት በሰው ክቡርነት ስንቀባበል መዋደዱ፣ መቀባበሉ፣ አብሮ መስራቱ ይመጣል ና ያ ትልቅ ነገር ነው ብዬ አስባለሁ። የአንድ ደራሲ ጸሐፊ፣ አላማው ለተደራሲያኑ ሊያስተላልፈው የፈለገው መልእክት አለ ና እርስዎ በስተመጨረሻ ልብ ይበሉ ወይም አደብ ገዝተው ሊያሰላስሉት የሚፈልጉት ነገር ምንድን ነው? ከዚህ መጽሐፍ ላይ እንግዲህ፣ መጽሐፍ ላይ መጨረሻ ላይ እንዳለችው ልብ ይበሉ የሚል ሀሳብ አለው እና ምንድን ነው እንግዲህ፣ ያን ሀሳብ መጽሐፍ ቅዱስ ራሱ የሚለው ሀሳብ ነው። መጽሐፍ ቅዱስ በዘዳግም በዘሌዋውያን መጽሐፍ ላይ የሚናገረው ነገር አለ። ምንድን ነው የሚለው? እንስሳህን ከሁለት አይነት ዘር ያሉ እንስሳችን አታዳቅል ይላል። በእርሻ ላይ ሁለት አይነት ዘር አትዝራ ይላል ከሁለት የተሰራ ልብስ አትልበስ ይላል እና እነዚህ ነገሮች መንፈሳዊ ትርጉም ያላቸው ነገሮች ናቸው። እግዚአብሔር በሙሴ አማካኝነት ለእስራኤል እንደ ህግ አድርጎ አስጠንቅቀው የማስጠንቀቂያ እንትን እንዳታረገው ብሎ ነው። ልክ ያው መጽሐፉ ላይ እንዳልኩት ማለት ነው እንዳታረጉት እንዳልኩት እንዳታረገ ሁለት አይነት የሆነ እንስሳ እንዳታዳቀል፣ ሁለት አይነት ዘር እርሻ ላይ እንዳዘራ፣ ሁለት አይነት ልብስ እንዳለብስ የሚለው ይሄ አዲስ ጋር ላይ እንግዲህ ትርጉም አለው እና ይሄ እንግዲህ ልብስ የሚለውን ነገር ለምሳሌ ስንወስደው በአዲስ ኪዳን ላይ ማንነትን ነው የሚናገረው። አሮጌውን ሰው አውልቃችሁ አዲሱን ሰው ልበሱት ይላል። ስለዚህ ሰው ሁለቱንም ልብስ መልበስ የለበትም። አንዱን ልብስ አውልቆ አንዱን መልበስ አለበት። እስካሁን ስናወራቸው የነበሩት ነገሮች ምንድን ነው? ይሄ የወደቀ ማንነት፣ የተበላሸ አሳሰብ፣ የተበላሸ አመለካከት፣ እኔ እንደዚህ ነኝ ብሎ ካጋጠመው ነገር፣ ቤተሰቦቹ ካሉት፣ አካባቢው ከነገረው፣ ፖለቲካው ከነገረው ይህን ለብሶ የሚኖረው ሰውዬ በክርስቶስ ያለውን ማነት ሲያቅ ይህን ልብስ መውለቅ አለበት አለ። እኔ በራሴ የሆነው ነው የምነግርሽ። ቤተሰቦች፣ አካባቢ ያደግኩበት ብዙ ነገሮች ነበሩ። ደሞመንት ይሄ ነገር እያወቅኩ ስመጣ ይሄን ልብስ ነው ያወለቅኩት። ይህን ልብስ አውልቄ አዲሱን ሰው መጽሐፍ ቅዱስ ልበሱት ይላል እና ያ ልብስ ደግሞ እንደ እግዚአብሔር ምሳሌ የተፈጠረ በጽድቅ በቅድስና የተፈጠረ አዲሱ ሰው ይለዋል። ይህ ምንድነው? አዲሱ ሰው እግዚአብሔርን የሚመስል ነው። በጽድቅና በቅድስና የተፈጠረ ነው እና ያንን ልብስ ልበሱ ነው የተባል ነው። ስለዚህ ሁለት አይነት ልብስ ግን እንዳታደርጉ ብሎ መጽሐፍ ቅዱስ ያስቀመጠው ነገር አለ። ይሄኛውም ቅድም እንደነገርኩሽ ክርስቲያን ብምለው በዳ ነው። እግዚአብሔር ያውቃል። በምት ማህበረሰብ ውስጥ የሆነውን ነገር ስላየሆነው ምድራችን ላይ የመጣውን ላይ ትላልቅ አገልጋይ የሚባሉ ሰዎች እግዚአብሔር ከሰጣቸው ልብስ አውልቀው እሱን ሌላ ማሊያ ለብሰው አሁን መነሳት አልቻልኩም። እውነቱ ነው። አገልጋይ የሚባሉ አሁን የእግዚአብሔር ቃል ለመናገር አቅም የላቸውም። ለምን ሲባል ይሄኛውን ልብስ ለበሱት ማለት ነው። ስለዚህ የእግዚአብሔር ቃል አትልበስ የሚለው ምንድን ነው? እንደዛ አይነቱ ልብስ ይሄ በዘር፣ በቋንቋ፣ በነገድ፣ በድካም ሰው ያለን ሁኔታ ይነገረን እሱን ለብሰን የምኖርበት አይደለም። እሱን ልብስ አውልቁ ተብለናል። አዲሱ ልብስ ደግሞ ክርስቶስ ነው። እሱ ደግሞ ጽድቅ ነው፣ ቅድስና ነው፣ ፍቅር ነው፣ ራስን መግዛት ነው። ይሄ የአዲሱ ምህረት ነው፣ ርኅራኄ ነው። ይሄን ልብስ ስንለብስ ሁላችንም በእግዚአብሔር ሀሳብና ዓላማ ውስጥ እውነተኛ ማንነታችንን አግኝተን መኖር እንጀምራለን። ያ ነው ለውስጣችን ትልቅ ደስታ የሚፈጥረው ነገር እና ያ ነው ሁለት አይነት ልብስ አትልበስ፣ አታድርጉት የሚለው እግዚአብሔር በቃሉ በማስጠንቀቅ ለሙሴ ለህዝቡ ሁለት አይነት ልብስ አት ሁለት አይነት ካለው እንስሳን አታዳቅም፣ ሁለት አይነት ዘር አትዝራ። ምክንያቱም አንዱ አንዱን ያጠፋዋል ነው የሚለው እና አንዱን ልብስ ክርስቶስን ማነት የሰጠንን ማነት እሱን እንድንለብስ አድማጮቼን በጣም ማሳሰብ እወዳለሁ። እንግዲህ ይሄ ነው ያለኝ። ሳ እንግዲህ መጽሐፉ እዚህ አውስትራሊያ ይመረቃል፣ ለመጀመሪያ ጊዜ አውስትራሊያ ይመረቃል። በዚህ በአውስትራሊያ ውስጥ ላሉ ታዳሚዎቹ፣ አንባቢዎቹ የሚያስተላልፉት መልእክት ካለ በስተ መጨረሻ እድሉን እንሰጣለን። እሺ፣ እንግዲህ በመጨረሻ ማስተላለፍ የምንፈልገው ይሄ እኔ ማንኛ የሚለው መጽሐፍ ኖቬምበር 17 ይመረቃል። ቦታው የኪዩብ ቸርች ኢንተርናሽናል ሆፐር ክሮሲንግ 147 ሆገን ስትሪት ላይ ይሆናል። ሆፐር ክሮሲንግ ማለት ነው። እዛ ምርቃ ስነ ሰዓት ይሆናል። የመጽሐፍ ሰዓቱ ከአምስት ተኩል ጀምሮ እዛ ቦታ ላይ ፕሮግራም ይኖረናል። በጣም ከብዙ የማህበረሰብ ክፍሎች ሰዎች ጋብዘናል። ስለዚህ በዛ ፕሮግራም ላይ እንድትገኙ። መጽሐፉ ምረቃ ላይ የተለያዩ በጣም አስተማሪ የሆኑ ንግግሮች፣ ዲስከሽኖች፣ ኢንተርቪዎች አሉና እዛ ላይ ደግሞ በጣም ብዙ ነገር ያገኛሉ። መጽሐፍንም ደግሞ ቢገዙት ለነሱም ብዙ በማንነታቸው ላይ ብዙ ነገር ያገኙበታል። ምክንያቱም ብዙ እውነት የታጨቀበት መጽሐፍ ነው። ይጠቀሙበታል። ለወዳጆቻቸውም ደግሞ ያን ነገር ያካፍላሉ ብያስባለሁ እና እጋብዛቸዋለሁኝ ኖቬምበር 17 እሁድ ከሰዓት በኋላ ፋይፍ ኦክሎክ 147 ሆገን ስትሪት ሆፐር ክሮሲንግ የኪዩብ ኢንተርናሽናል ቸርች ውስጥ መጽሐፉ ምረቃ ይደረጋል ማለት ነው። ስለዚህ ሁላችሁንም በሜልበርን እና በአካባቢ ያላችሁ ወገኖች፣ አበሾች ጋብዛችኋለሁ። ይሄ ነው እንግዲህ መጨረሻ መጋቢ ሄኖክ አለማየሁ የሃውስ ኦፍ ኮድ አገልጋይ ወይም መጋቢ የበኩር መጽሐፎ ውጤታማ እንዲሆን በታዳሚዎቹም እጅ ገብቶ ፍሬውን እንዲያፈራ የእኛም ምኞታችን ነው ለኤስቢኤስ የአማርኛው ቋንቋ ፕሮግራማችንም እንግዳ ሆነው ስለቀረበው በድጋሚ እናመሰግናለን እኔም በጣም አድርጌ ኤስቢኤስ ሬዲዮ እና ማርቲና ካሳወን በጣም አመሰግናለን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።